ከኤስቢኤስ አማርኛ ጋር ነት ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሙላ ምለው ጉዳይ ቢኖረኝ አለም ማመስገን ከቶ አይሆንልኝ። እኔ እንደ ልማዴ መዘመር ስጀምር ወንጌላዊ የምሩሩ ታደሰ በሜልበርን የዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን አገልጋይ እንኳን ለ2013 ዓ ም አዲስ ዓመት በሰላም አደረሰው። እንኳን አብሮ አደረሰን። በዓሉን በተመለከተ መልእክቶትን ያስተላልፉ ዘንድ እንጋብዛለን። በኢትዮጵያ ሆነ በመላው ዓለም ተበታትናችሁ ለምትኖሩ ኢትዮጵያውያን በሙሉ እንኳን ለ2013 ዓመተ ምሕረት እግዚአብሔር በሰላም አደረሳችሁ እያልኩ በራሴና በዘጻት የኢትዮጵያ ወንጌላዊት ቤተ ክርስቲያን ስም መልካም ምኞቴን መልእክቴን አስተላልፋለሁ። ውድ ወገኖቼ በዚህ ዘመን ለሰላም ዋጋ የጠፋበት፣ ሰላም ሩቅ የሆነበት፣ የምንሰማው ሁሉ የሚያስጨንቀን በተለይም ያሳለፍነው ዘመን በሰው ሰራሽ ሆነ በተፈጥሮ ወረርሽኝ ጭንቅ የሆነብን በእያንዳንዱ ቀን የምንሰማው ሁሉ ጆሮ ጭው የሚያደርግ ዛሬ ደግሞ ምን ይሰማ ይሆን እያል እየሰጋን፣ በአንድ በኩል ወንድም ወንድሙን እየገደለ እያፈናቀለ፣ በሌላ በኩል ደግሞ መቅሰፍት እንደ ኮቪድ ናይንቲን እያስጨነቁን አሳልፈናል። መጽሐፍ ቅዱስ ስለ ሰው እድሜ ሲነግረን መዝሙረ ዳዊት ዘጠና ቁጥር ዘጠኝ ዘመናችን ሁሉ አልፏል እና እኛም በመዓትህ አልቀናል እና ዘመኖቻችንም እንደ ሸረሪት ድር ይሆናሉ። ዘመኖቻችን እኔ ሰባ ዓመት ይበረታ ሰማንያ ዓመት ነው ይበዛ፣ ግን ድካም መከራ ነው። ከእኛም ቶሎ ያልፋል እና እኛም እንገሰጣለን። ኢዮብ ደግሞ ሲናገር ምዕራፍ ሰባት ቁጥር ስ ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል ያለ ተስፋም ያልቃል። ውድ ወገኖቼ፣ ወንድሞቼና እህቶቼ ነገር ሳናውቅ እንዳንኖር ያስፈልጋል። ዘመን በተጨመረ መጠን ከምንኖርበት እድሜ እየቀነስን እና እየፈጠነ እንደሆነ ልናውቅ ይገባናል። ስለዚህም በዚህ ምድር የምንኖርበት ምንም ያህል አጭር እንደሆነ ልንገነዘብ ይገባል። አንዳንዶች ክፋት ሆነ ተንኮልን መስራት መግደል ሆነ ማስገደል እንዲሁም በውሸት ወሬት አንዱን ዘር ከሌላው ዘር መለያየት፣ ጥላቻን ማዝራትና ልማዳቸውና መኖሪያቸው የሆኑ ለብዙ ዘመን ሊያኖራቸው የተፈቀደ የሚመስላቸው አይጠፉም። ነገር ግን ሁሉ ሞት የማይቀር እና እግዚአብሔር ፊት ለፍርድ የሚያቆመውን አንዘንጋ። ኢትዮጵያን ምዕራፍ ዘጠኝ ሀያ ሰባት እንዲህ ይለናል፣ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ ተመድቧል ይለናል። ስለዚህ ልንነቃ በተሰጠነም እድሜ መልካም የሆነውን አድርገን እንድናልፍ ያስፈልገናል። ወገኖች የሚያልፍ ህይወታችን ለሰው ሁሉ ቢቻልን ዘርን፣ ቋንቋን፣ ሃይማኖትን፣ መልክን፣ ፆታን ሳንለይ የማያልፍ መልካምና በጎ ነገርን አድርገን እንለፍ። ያለፈው ዘመን ምናልባት ሳናሳልፍ አልፎብን ከሆነ ዛሬ አዲስ ቀንና ዘመንን እግዚአብሔር ሰጥቶናል ከፊታችን። ስለዚህ በሚያልፋችን የማያልፍ መልካም ስራ ለማድረግ እንነሳ ስራ ለማድረግ ምክሮች እንለግስ አንደኛ ከሰው ሁሉ ጋር ሰላም እንኑር ከበቀል እንራቅ ቻላችሁ እናንተ በኩል ከሰው ሁሉ ጋር ሰላም ኑሩ ተወዳጆች ወይ ራሳችሁን አትበቀሉ ቁጣ ፈንታ ስጡ እንጂ በቀልን ለእኔ የኔ ነው ብድራቱን እመልሳል ይላል ጌታ ተብሎ ተጽፏል በሮሜ አስራ ሁለት ቁጥር አስራ ስምንት ሁለተኛ በጥላቻ ወይም በዘር ነት ሁን በፍቅር እንመላለት እንደተወደዱ ልጆች እግዚአብሔር የምትከተል ሆኑ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የማዛ ሽታ የሚሆነ መባና መስዋዕትን አድርጎ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ሶስተኛ መልካም ማድረግን ለሌሎች ማካፍልን አንርሳ። ራፍ አስራ ሶስት ቁጥር አስራ ስድስት ነገር ግን መልካም ማድረግ ለሌሎች ማካፍልን አትርሱ፣ ይህ ያለው መስዋዕት እግዚአብሔር ደስ ያሰኛልና። ሀገራችን የብዙ ችግር ያሉባት ብዙ ግራ የገባቸው የተጨነቁ፣ ሊበሉት የሌላቸው፣ ቤት ንብረታቸው የፈረሰ፣ መጠለያ የሌላቸው አሉ። ስለዚህ ለእነሱ እንድረስ ያለንን ለሌሎች ማካፈልና አንተው እግዚአብሔርን ያስደስተዋል። አራተኛ እርስ በርሳችን እንከባበር፣ መከባበር እናብዛ። ማንም ከማንም ስለማይበል ሁላችን የአዳም ዘር ስለሆነ አንዳችን ለአንዳችን ያለን አመለካከት ጤናማ ይሁን። ዘር ለይተን አንደባደው አናደባደው። ይቅ ምህረትንና ይቅርታ እንስበቅ። ሶሻል ሚዲያውን ለመልካም እናውለው። አምስተኛ ኮቪድ ናይንትን በሚመለከት የሀገራችን ህዝቦች ማህበራዊ ርቀታችንና ንጽህናችን እየጠበቅን በማስተዋል እንነ መጽሐፍ ቅዱስ እንዲህ ይለናል፣ ጥንቃቄ ይጠብቃል፣ ማስተዋል ይጋርድሃል። ምሳሌ ሁለት አስራ ደስተኛ እኔ ሌላውና ዋናውና ስለ ምድራችን ሆነ ስለምንኖርበት ሀገር ሁሉ ለሚችል አምላክ አስርክብ። እንጸልይ፣ እርሱ ይሰማናል፣ ሰምታ ይመልሳል። በመጨረሻም ጥቂት ነገር ልበላችሁ እወዳለሁ፣ እንደ እግዚአብሔር መልእክተኛ አይዟቸው፣ አትፍሩ ተስፋ አለን ደግሞ አምናለሁ። ኮቪድ ናይንተን አልፎ ጭንቀት ተወግዶ በሚመጡ ዘመናት መልካም የአምላክን የማዳህን እንመለከታለን። ኢትዮጵያ ሀገራችን ተጎብኝታ እናያለን። አምናለሁ። እንደ ጨለማ አይቀርም ብርሃን ይሆናል። ናለሁ እንዳዘንን፣ እንዳለቀስን፣ እንደቆዘምን፣ እንዳፈርን እናናልፍን አፋችን በሳቅ ይሞላል። ቀና እንላለን። አምናለሁ። ታላቅ ነገር ይሆናል። የካሳም ዘመን ይመጣል። እግዚአብሔር ለምድራችን የገባውን ተስፋ ቃል ተፈጽሞ እናያለን። ተናገረው አይቀርም። ዘገየ ቢመስልም ይፈጥናል። በተረፈ እግዚአብሔር ይባርካችሁ። እግዚአብሔር ኢትዮጵያን፣ ህዝቦቿን ይባርክ። ሽቱን ያብራ። ሰላም ለምድራችን ይሁን። ለምድራችን ቀን የለመደ ጠላት ሰይጣን ስራው የፈረሰ ይሁን። መልካም የአዲስ ደስታ፣ የፈውስ የመጽናናትና የመዘመን ይሁላችሁ። የእግዚአብሔር ፍቅር፣ የጌታ የሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ሁላችን ጋር ይሁን። እግዚአብሔር ይባርካቸው ወንጌላዊ የምሩ ታደሰ በሜልበርን የዝጻት የኢትዮጵያ ወንጌላዊት ቤተ ክርስቲያን አገልጋይት የኢትዮጵያን አዲስ ዓመት 2013ን በዓል ምክንያት በማድረግ ያስተላለፉት መልእክት ነበረ። ወንጌላዊ ምሩ ስለ መልእክቶ እጅግ በጣም እናመሰግናለን። እግዚአብሔር ማርክስ ማርቲን ተባረኩ። ታንኪዩ ያለ ዋገር አምናሌው